በደቡብ ክልል በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቅ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረት እንዲወድም አድርገዋል ያሏቸውን ሰላሳ አራት አመራሮችና ባለሙያዎችን ማሳሰሩን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ጥላውን ከበደን ያነጋገረው የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ ያስደምጠናል። የጽህፈት ቤቱ ኃላፊ አቶ ጥላሁን ከበደ ለክልሉ ብልጽግና ፓርቲ አመራሮች ከዛሬ ጀምሮ ለተከታታይ አምስት ቀናት የሚሰጠውን ስልጠና አስመልክተው መግለጫ ሰጡ። እንዳሉት በአገሪቱ መጥቷል ያሉትን ለውጥና የለውጡን ንድ ተከትሎ በደቡብ ክልል በበርካታ ዞኖችና ወረዳዎች በተፈጠረ የጸጥታ መደፍረስ አስቸጋሪ ጊዜያት አልፈዋል። አቶ ጥላሁን ግጭት በመፍጠር ውስጥ እጃቸው አሉ የተባሉ የፓርቲው ኃላፊዎች ላይ እርምጃ የተወሰደ መሆኑን ገልጠው በኮንሶ ዞንና በአለልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥሮ በርካቶች እንዲገደሉና ንብረት እንዲወድም አድርገዋል ያሏቸውን 34 አመራሮችና ባለሙያዎች መታሰራቸውን አስታውቀዋል። ኮንሶ ዞንና የአለልዩ ወረዳ ወሰን ላይ የሚገኘውን የኮኮባ ሳላ የሚባል ደን በጋራ እንጠቀም ተብሎ ተስማምቶ ረጅሙ ሲጠቀሙ ግን፣ አሁን ከአንድ ወገን ያለ ፍቃድ ገብቶ ተጠቅሟል በሚል ይህን የተጠቀመውን አካል የመጠየቅ ወይም ደግሞ ቁጭ ብሎ ተወያይቶ መፍታት እየተቻለ ወደ ግጭት እንዲመራ ታቅዶ እንግዲህ ሰው እርስ በርስ እንደ ጥፋትም እንዲገባ ንብረትም ጭምር እንዲወድም አመራሩ መርቶ በጣም በርካታ ወገኖቻችን ሕይወት ያጣንበት ንብረት የወደመበት አግባብ ነው የተፈጠረው። ለዚህ ተግባር በጣም ባለቤት የሆኑ የመሩ ተይዘው ምርመራ የተጠራባቸው ነው የሚገኘው። ያገዙ ባለቤት የሆኑ ሌሎች አካላትም አሉ። አስራ አንድ አመራሮች ታሰሩት ከኮንሶና ከአሌ ወረዳ ግጭት ጋር በተያያዘ ሲሆን በተመሳሳይ በጉራጌ ዞን መስቃና ማረቆ ወረዳ መካከል በተፈጠረው ግጭትም እጃቸው አለበት የተባሉ 23 አመራሮችና ባልሚዎች በቁጥጥር ስር ውለዋል። የመንግስት የጸጥታ ኃይልና ህዝብ ባደረጉት ርብርብ ከጊዜ ወደ ጊዜ በክልሉ አንጻራዊ ነው ያሉት ሰላም መስፈኑን ተናግረው በየአካባቢው የሚፈጠሩ ግጭቶች የከፋ ጉዳት እንዳያስከትሉ የግጭቱ መሪዎችና ጥንሳሶችን አጣርቶ በቁጥጥር ስር የማዋል ስራ እየተሰራ መሆኑን ማስታውቀዋል። ይሄ የብሄር ነጋዴ የሚባለው ወይም ደግሞ ህዝቡን እያጋጭ እያተረፈ የሚኖር ኃይል ገበያው ስለሚቋረጥበት አርፎ አይተኛም እና የተወሰኑ ምልክቶች አሉ። ስለዚህ እነኛን የማስተካከሉ ተግባር ያው ደም እየተሰራ ነው የሚገኘው በሌሎች አካባቢዎችን በዚህ ልክ የጸጥታ ስጋት የሚባሉ በተለይ በጉራጌ ዞን የመስቃንና ማረቆ እንዲሁም ደግሞ ደቡብ ኦሞ በኦሞ ወንዝ ሙላት ምክንያት ከብቶቻቸው ጋር የተፈናቀሉ የእኛንጋቶምና የዳሰነች አርብቶ አደሮች ከሰሜን ኬንያ የመጡ ዘራፊዎች ከብቶቻቸውን የመዝረፍ ሙከራዎች እንዳለ፣ ወደ ምዕራቡም በተለይ ወደ ቤንች ሸኮ ምዕራብ ኦሞ አካባቢም እንደዚሁ ትንኮሳዎች አሉ። በዋናነት እንግዲህ እነኚህ የጸጥታ መደፍረስና ትንኮሳ አመራራችን ህዝቡን በማስተባበር ወደ ከፋ ግጭትና ጉዳት ሳይደርስ ለመቆጣጠር ስራ እየሰሩ ያሉበት ሁኔታ አለ። ግጭቱ በሌሎችም አካባቢዎች መኖራቸውን ገልጠው የመቆጣጠር ስራ በመሰራት ላይ መሆናቸውን ተናግረዋል። በክልሉ በተለያዩ አካባቢዎች ለጸጥታ መደፍረሱ ምክንያት የሚሆኑ አካላትን ተጠያቂ የማድረግና የህግ በላይነትን የማረጋገጥ ተግባር ተጠናክሮ የሚቀጥል መሆኑንም አቶ ጥላሁን ተናግሯል። የቆዩ በተለይ እንደ መስቀል ማድረጉ አይነት ኬዞችን በመሰረታዊነት ምክንያታቸው ምንድን ነው የሚለው ለመፍታት ስራዎች የተሰሩ ናቸው። ግን በዚህም ደግሞ በጣም የችግሩ ባለቤት የሆኑ ህዝቦቹ እንዳይታረቁ፣ ህዝቦቹ ተረጋግቶ እንዳይኖሩ ባለቤት የሆኑ የእኛ አመራሮች ሰሞኑን ሲሬስ የሆነ እርምጃ ከዚህ ቀደም አመራር ነበሩ የተነሱ ውጭ ሆኖ ደግሞ የቀሰቀሱ የሚያስቸግሩትን ህጋዊ እርምጃ የተወሰደባቸውን አገኝበት ሁኔታ ነው ያለና አጠቃላይ በክልላችን የህግ የበላይነትን ስናስከብር ነው የዜጎቻችን የመኖር ዋስትና ልና ሊያዳግጥ የምንችለው። ስለዚህ ፓርቲያችን ከሚመለከተው አካል በመቀናጀት የህግ በላይነት በሁሉም አካባቢ እንዲሰፍን እያደረግን እንገኛለን። ቁጥራቸውን ማንነታቸውና የስራ ኃላፊነታቸውን ባይገልጡም በደቡብ ክልል ብልጽግና ፓርቲ ውስጥ ሆነው የአስተሳሰብና የተግባር አንድነት ችግር የፈጠሩና ለትርምስና ሁከት ምክንያት የሆኑ አመራሮች ላይ እርምጃ መወሰድም ጠቁመዋል። የተግባርና የአስተሳሰብ አንድነት ስለላላ ክፍተት በመካከላችን ተወሰነ መንገድ ስለተፈጠረ ይሄ ክፍተት ችግሮች እንዲከሰቱ ምክንያት ሆኗል። ስለዚህ ይህንን ቶሎ ለማረም ፖለቲካ እርምጃዎች ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ እስከ ማገድ ከመንግስት የስራ ኃላፊነት እስከ ማንሳት ድረስ የተወሰደባቸው ያሉ። በእኛ ክልል ከብልጽግና ፓርቲ የታገደ የፓርቲ ስራ አስፈጻሚ ኮሚቴ አባል ሆኖ የችግሩ ባለቤት ሆኖ ለትርምስ ምክንያት የሆነ አንድ የብልጽግና ስራ አስፈጻሚ ኮሚቴ አግደናል። አስተዋሪ ኮሚቴ ደረጃም በሽግሽግ እንዲወጣ አንድ አመራር አስወግደናል። ከዛ ውጪ በዞንና በልዩ ወረዳ በርከት ያሉ አመራሮች ከፓርቲውና ከመንግስት ስራ ኃላፊነት እንድነሱ ቁጥሩ አሁንም እርምጃ የተወሰደ ስላለ ሪፍ በተከታታይ ያጠራ እንላለን ቁጥሩ እንገልጻለን። ግን በዋናነት ሊያዝ የሚገባው ፖለቲካዊ እርምጃ በስራ አስፈጻሚ ብቻ ሳይሆን እስከ ታች ድረስ ያን አመራር ከመንግስትና ከፓርቲ ስራ ኃላፊነት የሚነሱ እንዲነሱም ጭምር እርምጃ የተወሰደ እያስተካከል ያለንበት ሁኔታ ነው ያለው። በኮንሶና በአለ መካከል ብቻ በተፈጠረ ግጭት ከ አስራ ስድስት ሰዎች በላይ መገደላቸውና ከ ሃያ ሺህ በላይ ዜጎች መፈናቀላቸውን እንዲሁም አያሌ ንብረት መውደሙንም ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሃዋሳም